ለምን ከኤርትራ ስደተኞች በብዛት እንደሚወጡና እንዴት ለህገወጥ የሰው አዘዋዋሪዎች እንደሚዳረጉ ስደተኞችን ስለሚያጋጥሟቸው የአእምሮ ጭንቀትና ስለሚያስፈልጋቸው እርዳታ ጥናቶቹ ያተኮሩባቸው መሰረታዊ ጉዳዮች ነበሩ። ስብሰባውን የኔዘርላንድስ መንግስት የውጭ ጉዳይ ሚኒስቴር ተወካይ በንግግር የከፈቱት ሲሆን ውይይቱን ከመቀሌ ዩኒቨርሲቲ የጥናቱን ተሳታፊዎች መርተው የመጡትና በዩኒቨርሲቲው የህዝብ ጥናት ተቋም ዳይሬክተር የሆኑት ፕሮፌሰር ዶክተር ክንፈ አብርሃምና ጋዜጠኛና በለንደን ዩኒቨርሲቲ ከፍተኛ ተመራማሪ የሆኑት ሚስተር ማርቲን ፕላውት መርተውታል። የስብሰባው ተሳታፊዎች በቀረቡት የጥናት ውጤቶችና በአጠቃላይም በአሁኑ ወቅት ስላለው የፈላሲያና ስደተኞች ችግርና በመንግስታት ፖሊሲዎች ላይ በሰፊው ተወያይተዋል። በስብሰባው የቀረቡትን የጥናት ውጤቶችና በመንግስታት የስደተኞች ፖሊሲዎች ላይ ስለሚኖረው ተጽዕኖም እንዲያስረዱን የስብሰባውን አዘጋጅና የጥናቱ መሪ የሆኑትን ፕሮፌሰር ዶክተር ሚሪያም ቫን ሬዝንን ጠይቄያቸው በጥናቶቹ የታዩትን በመጥቀስ አስረድተዋል። በመጀመሪያ ሰዎች ለኑሮ የሚያስፈልጋቸው መሰረታዊ ነገሮችን ማግኘት ያለባቸው መሆኑን፣ ሁለተኛው ሰዎች በአገራቸው በነበሩበት ወቅትና በስደት ወቅትም ያጋጠሟቸው ችግሮች በህይወታቸው ላይ የሚያሳድሩትን ተጽዕኖ፣ ሶስተኛው የመረጃ ጥያቄ ነው። ሰዎች ለስደት ሲወጡ ወይም ሲገደዱ ሊያጋጥሟቸው የሚችሉትን አደጋዎች እየሰሙና እያወቁ ነው የሚሰደዱት በማለት በጥናታቸው ይህን ለምን እንደሆነ ለማወቅ ጥረት እንዳደረጉ አስታውቀዋል። ፕሮፌሰር ሚርያም ስደተኞች በሚያጋጥሟቸው ችግሮች ምክንያት ጭንቀት ውስጥ ሲገቡ ፍርሃት ውስጥ እንደሚወድቁና ይህም የሚያገኟቸውን መረጃዎች በትክክል እንዳይረዱ እንደሚያደርጋቸው በዚህም ምክንያት ወደ ባሰ ችግር ውስጥ እንደሚገቡና ከዚህ ለመውጣትም እርዳታ የሚያሻቸው መሆኑ በጥናቶቹ እንደተረጋገጠ ገልጸዋል። የጥናቶቹ ውጤት በተለይ በአውሮፓ ህብረትና አባል ሀገሮቹ የስደተኞች ፖሊሲ ላይ ስለሚኖረው አንደምታ ለቀረበላቸው ጥያቄ ሲመልሱም ተስፋው የአውሮፓ ህብረትና ዓለም አቀፍ ተቋማት ሰዎች የደህንነት ዋስትና የሚሹ መሆኑንና ይህን ማግኘት ካልቻሉ በፍርሃት ሊወድቁና ለባሰ ችግርም ከሚጋለጡ በስተቀር ከስደት እንደማያግዳቸው ይረዳሉ የሚል ነው። ስለዚህ የስደተኞችን ፖሊሲዎች በማጠንከር ሰዎችን እንዳይገቡ በመከልከል ብቻ ውጤት ማግኘት አይቻልም፣ በማለት እያልን ያለነው መንግስታት በፖሊሲዎቻቸው ሰዎች ከስጋት እንዲላቀቁና የደህንነት ስሜት እንዲሰማቸው ማድረግ አለባቸው የሚል ነው ብለዋል። የቀረቡት ጥናቶች በተለይ በኤርትራ ስደተኞች ላይ ያተኮሩ መሆኑ በሌሎች እንደ ኢትዮጵያ ባሉ አገሮች ያለው ችግር አናሳ ነው የሚል አንደምታ እንዳይሰጥ የሚል አስተያየት በስብሰባው ተነስቷል። ፕሮፌሰር ሚርያም ጥናቶቹ ትኩረት ያደረጉት በኤርትራ ላይ መሆኑን አምነው ይህ ግን በኢትዮጵያ ችግር የለም ማለት እንዳልሆነ በተለይ ለዶቸ ቬሌ ያስረድተዋል። ይህ የሆነበትን ምክንያት ሲጠቅሱም አንደኛው የጊዜ ጥረት መሆኑን አንስተው፣ ሁለተኛው በኤርትራ ስደተኞች ላይ የሚደርሰውን ችግር ማውሳት ተገቢ ስለሆነና ይህም ብዙ ሊያስተምር የሚችል በመሆኑ ነው በማለት በኢትዮጵያ ላይ ያለውንም ሁኔታ ይገልጻል ብዬ አምናለሁ ብለዋል። That we can also explain better some of the things that are happening in Ethiopia <laughs>